SBS Radio. ሀገርኛ ሪፖርት። በመከላከያ ሰራዊት ላይ ጦርነት ከፍቶ ያደረገውን አስከፊ ሁኔታ ከተመለከተ በኋላ በአጠቃላይ የሰላም ሚኒስቴር የክልል ልዩ ኃይል ከህገ መንግስቱ ጋር አብሮ ሊሄድ እንደማይችል አስገነዘበ። በሚኒስቴር መስሪያ ቤቱ ገለጻ መሰረት የክልሉ ልዩ ሀይሎች ህገ መንግስቱ ከሚፈቅደው የፖሊስ አደረጃጀት ውጭ በመሆናቸው የሀገርን ሰላም ለማስጠበቅ ሲባል አሰራሩ ሊፈተሽ እንደሚገባ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል የመስሪያ ቤታቸውን ሪፖርት ለህዝብ ተወካዮች ምክር ቤት አርብ ህዳር ሀያ አምስት ቀን ባቀረቡ ወቅት አስታውቀዋለት። በህገ መንግስቱ የፖሊስ ህጉ እንደሚያዘው ክልሎች የራሳቸው ፖሊስ ይኖሯቸዋል ይላል እንጂ የመከላከያ ሰራዊት ባህሪ ያለው ልዩ ኃይል ይኖራቸዋል አይልም። የመደበኛ ፖሊስ ስልጠናው፣ ትጥቁና ስምሪቱ በግልጽ ምን እንደሆነ ይታወቃል። ነገር ግን በክልሎች እየተደረገ ያለው የልዩ ኃይል ግንባታ ከዚህ የፖሊስ ስልጠና ጋር ጨርሶ የሚመጣጠን ባለመሆኑ በዚህ አደረጃጀት ከቀጠለ በትግራይ የተፈጠረው አይነት ሁኔታ በድጋሚ ሊከሰት እንደሚችል ሚኒስትሯ ወይዘሮ ሙፈሪያት አጠንክረው ለፓርላማው አባላት አሳስበዋል። ይህ ጉዳይ በቅርብ ጊዜያት በሕግ ገደብ ሊበጅለት እንደሚያስፈልግ ሚኒስትሯ ገልጸው ከመከላከያ በስተቀር መከላከያን የሚገዳደር ሌላ ኃይል በአንድ ሀገር ውስጥ መኖር የለበትም በማለት ሪፖርታቸውንም አጠናቀዋል። የገዢው የብልጽግና ፓርቲ ለሁለት ቀናት ያካሄደው የስራ አስፈጻሚ ኮሚቴ ስብሰባ ቅዳሜ ህዳር ሀያ ስድስት ቀን ሁለት ሺ አስራ ሶስት ዓመተ ምህረት መጠናቀቁን ድርጅቱ ትናንት እሁድ ምሽት ላይ ባወጣው መግለጫ አስታወቀ። ፓርቲው በዚህ መግለጫው ዘንድሮ የሚከናወነው የስድስተኛው ሀገራዊ ምርጫ በተቻለ መጠን ዴሞክራሲያዊ፣ ህዝባዊ፣ ፍትሐዊና በመላው ህብረተሰብ ዘንድ ተቀባይነት ያለው እንዲሆን ስራ አስፈጻሚው ውሳኔ ማስተላለፉን ገልጸዋል። ከዚህ ጋር ተያይዞ ተቀባይነቱ በሀገር ውስጥ ብቻ ሳይወሰን በዓለም አቀፍ ደረጃም በበጎ መልኩ ተቀባይነት እንዲያገኝ ፓርቲው ተክቶ እንደሚሰራ አስታውቋል። በዚሁ ስብሰባ ወቅትም ብልጽግና ፓርቲ የምርጫ መወዳደሪያ ማኒፌስቶ ማውጣት እንዳለበት ውሳኔ ማስተላለፉን ባወጣው መግለጫ ላይ ተገልጿል። የፓርቲው መግለጫ ከዚህ በተጨማሪ ከዚህ በፊት በትግራይ ክልል ውስጥ ሆነው ይህ ፍትሐዊ ድርጊት ሲፈጸምባቸውና የማንነት ጥያቄ በማንሳታቸው ሲንገላቱ ሲታሰሩና ሲሰቃዩ የነበሩት ጥያቄያቸው አግባብነት ባለው ህጋዊ መንገድ መፍትሄ እንዲሰጠው ውሳኔ መተላለፉን መጠቆሙንም አትቷል። በእነዚህ አካባቢዎች በፊት በነበረው የገዢ ፓርቲ ህወሓት አማካይነት ከፍ ያለ ስቃይ እና ሰቆቃ ይደርስባቸው እንደነበርና ወደ አምስት መቶ ሺህ የሚጠጉ ሰዎች ከተወለዱበት አካባቢያቸው ወደ ተለያዩ አካባቢዎች እንደሄዱና አልፎ ተርፎም ወደ አጎራባች ሀገራት እንደተሰደዱ ፓርቲው ጠቁሞ፣ አሁን በሚታየው የህግ ማስከበር ሁኔታ የተወሰኑት ወደ ትውልድ ቀያቸው እየተመለሱ መሆኑንም ፓርቲው ባወጣው መግለጫ ጨምሮ ጠቅሶታል። እንደ ፓርቲው ገለጻ ከዚህ በፊት እነዚህ ሰዎች ፍትሐዊ የማንነት ጥያቄ ሲያነሱ ምላሹ እስር፣ እንግልትና ማሰቃየት ነበር በማለት አስታውሶ አሁን ግን ይህ የአካባቢው ተወላጆች የማንነት ጥያቄ ፍትሐዊ በመሆኑ በህግ አግባብነት ምላሽ እንዲሰጠው በሚል ውሳኔ ማስተላለፉን አስታውቋል። ይህ በሌላ አነጋገር በትግራይ ክልል ውስጥ ይገኙ የነበሩት የአማራ የማንነት ጥያቄ ሲያነሱ የነበሩት ወደ መረጡት ክልል በራሳቸው ውሳኔ ሊከለሉ ይገባል የሚል ትርጓሚ ተሰጥቶታል። በወልቃየትና በራያ አካባቢ ትናንት እሁድ ህዳር ሀያ ሰባት ቀን ሁለት ሺ አስራ ሶስት አመተ ምህረት በርካታ ሰዎች በተካፈሉበት ህዝባዊ ሰልፍ ላይ የተስተጋባው ይህንኑ መሰል አቋም መሆኑም ተስተውሏል። ሁለት ራያ የለም ያለው አንድ ራያ ነው፣ እሱም አማራ ነው በሚል በራያ የተገለጸው የማንነት ጥያቄያችን ይመለስልን የሚለውን ጥያቄ ማስተጋባታቸው በብልጽግና ፓርቲ ተቀባይነት ማግኘቱ በግልጽ ታይቷል በዚህ የብልጽግና ፓርቲ ስብሰባ ላይ ህዝባዊ ወያኔ ያርነት ትግራይ እስካሁን ድረስ ለምን ሽብርተኛ ተብሎ አልተፈረጀም በሚለው ጥያቄ ላይ ትኩረት ሰጥቶ መወያየቱን በመግለጫው ላይ ያሳይቷል ከዚህ ውይይት በኋላ በዚሁ ላይ ውሳኔ የተላለፈ ሲሆን በዚህም ጁንታው በሚል እየተጠራ ባለው ህወሓት ላይ እየተካሄደ ያለው የህግ ማስከበር ከተጠናቀቀ በኋላ ና ፈላጊዎቹ የጁንታው ከፍተኛ አመራሮች አካላት በቁጥጥር ስር ውለው ህግ ፊት በሚቀርቡበት ወቅት ጥልቅ ጥናት ከተካሄደ በኋላ አቋም ይወሰዳል ተብሏል። እንደ መግለጫው ከሆነ ህወሓትን ሽብርተኛ ሊያስብል የሚችለውን መስፈርት ሙሉ ለሙሉ ሊያሟላ የሚችል ቢሆንም በችኮላ ሽብርተኛ ብሎ የማስቀመጥ ጊዜው አሁን አለመሆኑን ፓርቲው በትናንት እሑድ መግለጫው ጨምሮ አስታውቋል። በትግራይ ክልል የመከላከያ ሰራዊት ከመቀሌ ወጣ ብሎ ሀገረ ሰላም አካባቢ ጥቃት ከፍቶ በሶስት አቅጣጫዎች በሙሉ ማጥቃት ላይ ተሰማርቶ መዋሉ ተዘግቧል። በሌላ በኩል ይህንን አስመልክቶ በይፋ የተሰጠ መግለጫ ባይኖርም ድል ስለመገኘቱ በብዛት እየተደመጠ ይገኛል። እርግጥ በትግራይ ያለው የስልክ መስመር ስላልተከፈተ ከገለልተኛ ወገን መረጃ ማግኘት አልተቻለም። ይህም ቢሆን ወደ ትግራይ ለመግባት የተፈቀደላቸው የመንግስት የመገናኛ ብዙኃን ከየስፍራዎቹ በሚያስተላልፉት ዜና መሰረት መከላከያ ሰራዊቱ በሀገር ሰላም ተራራማ አካባቢ ጁንታው መሽጎበታል ከተባለው ስፍራ ከፊሉን ተቆጣጥሮ የጦር መሳሪያ ክምችት ያለበትን አካባቢ መቆጣጠሩ ተዘግቧል። የህወሓት መሪ የነበሩት ዶክተር ደብረጽዮን ገብረ መስቀልና ነባሮቹ የህወሓት አመራሮች እነ አቶ ስዩም መስፍን፣ አባይ ፀሐዬ፣ ስብሐት ነጋ፣ ጌታቸው ረዳ እንደመሸጉበት የሚታወቀው ጉብታማ ስፍራ በሰራዊቱ የቅርብ ርቀት እንደሚገኝ እየተገለጸ ይገኛል። እስካሁን ድረስ ከነበረው ልምድ ተነስቶ ለመናገር የሚቻለው መንግስት ደግሞ ደጋግሞ እንዲህ ያለ ዜና ካስተላለፈ በኋላ ባልተጠበቀ ሰዓት ሰበር ዜና በማለት በአካባቢው የተገኘውን የድል ዜና ያበስራል። አሁንም በመንግስት የዜና ማሰራጫ እንደዚህ ያለው ሰበር ዜና በየዕለቱ እንደሁለት ሰዓቱ ዜና ወይም በፊት በህብረተሰቡ ዘንድ እየተጠበቀ ይገኛል። ይህ ሁሉ በሚጠበቅበት ወቅት የህግ ማስከበሩ ከምዕራፍ አንድ ወደ ሁለት ወይም ከምዕራፍ ሁለት ወደ ወሳኝና ሶስተኛው ምዕራፍ በተላለፈበት በአሁኑ ወቅት እጅግ የሚፈሩትና ዶክተር አቢይ አህመድን ጭምር ይቆጣጠሩ የነበሩት የቀድሞው የደህንነት ኃላፊ አቶ ጌታቸው አሰፋ እስካሁን የት አካባቢ እንዳሉ አለመገለጹ በእጅጉ የሚያስገርሙ ነው አለ። በዚህ ዘመቻ እያዛሉ ተብሎ ቢገለጹም ምንም ፍንጭ ያልተሰጠው የእሳቸው ዜና ብቻ ነው። የኢትዮጵያ አየር መንገድ ለኮሮና ወረርሽኝ የተመረተውን ክትባት ወደ ተለያዩ ሀገሮች ለማጓጓዝ ከቻይናው አሊባባ ግሩፕ ጋር የአንድ ዓመት ውል መፈራረሙን አስታወቀ። የኢትዮጵያ አየር መንገድ የካርጎና የሎጂስቲክ አገልግሎት ከቻይናው ቢሊየነር ጃክማ ጋር ስምምነት በማድረጉ ሳቢያ ይህንን ተግባሩን ለማከናወን ሙሉ ዝግጅቱን ማጠናቀቁን አስታውቋል። በስምምነቱ መሰረት በአዲስ አበባ የሚገኘው የጎላ የአውሮፕላን ማረፊያም በቀን አምስት መቶ ቶን የኮሮና ክትባት ማስተናገድ የሚችሉ እንዲሁም የተለያዩ የቀዝቃዛ መጠኖችን የሚያሟሉ ማከማቻዎች እንደተዘጋጀ ተገልጿል። አየር መንገዱ የኮረና ክትባት ለማከፋፈል ከሌሎች ኩባንያዎችም ጋር እየተነጋገረ እንደሚገኝ ተገልጿል። የኮረና ወረርሽኝ ከተከሰተ ወዲህ አየር መንገዱ ከስልሳ እስከ ሰባ በመቶ ገቢውን እያገኘ የሚገኘው ከካርጎ ወይም ከጭነት ትራንስፖርት አገልግሎት ሲሆን ለዚህም ሲባል አስራ አራት ብዙ የመንገደኛ አውሮፕላኖችን ለጭነት ማጓጓዣ ምቹ እንዲሆኑ ያደረገ መሆኑ የሚታወስ ነው። የኦሮሚያ ፖሊስ ኮሚሽን እንዳስታወቀው በኦሮሚያ እየተንቀሳቀሰ በሚገኘው የኦነግ ሸኔ ላይ የሚደረገው ማጥቃት ከጂፒኤስ ቴክኖሎጂ አንስቶ ሌሎች ዘመናዊ ቴክኖሎጂ ጭምር ጥቅም ላይ እየዋለ እንደሚገኝ ኮሚሽኑ አስታውቋል። የኦሮሚያ ፖሊስ ኮሚሽን የኦነግ ሸኔን እድሜ ለማሳጠር ይኸው ቴክኖሎጂ በስራ ላይ እየዋለ መሆኑን አስታውቆ በዚህም የኦነግ ሸኔ አባላት ከያሉበት ስፍራ እየተለቀሙ መሆኑን የኦሮሚያ ፖሊስ ኮሚሽን አስታውቋል። በዚህም ከህወሓት መወገድ በኋላ የኦነግ ሸኔ ተመንትሮ ከትብሉ ስፍራ እንዲገለል ለማድረግ እንደተቻለ የኦሮሚያ ኮሚሽን ጨምሮ አስታውቋል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን